ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጋቢና በኦሮሚያ ክልል የሚገኙ የተለያዩ ዩኒቨርስቲዎች እና መደበኛ ትምህርት ቤቶች የመማር ማስተማር ሂደት መስተጓጎሉን እና ትምህርት ቤቶች መዘጋታቸውን ተማሪዎች ለአሜሪካ ድምፅ ገለጹ። እየዞሩ እኛ መማር አንችለም፣ እየተደበደብ መማር አንችልም። ወይ እኛ እንውጣ ወይ ሰራዊቱ ይውጣልን። አዎ ዲግሪ መሆን ቀርቶ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ። ከዛ እኛም አስራ ሰባት አመት ተምረን በዲፕሎማ አንመረቅም ብለን ነው ተቋማችን እያሰማ ያለ ነው። ተማሪዎቹ ምክንያቶቻቸውን ያስረዱበት ነው። በሌላኛው ዘገባችን ደግሞ የሳውዲ አረቢያ መንግስት ህጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች በግዳጅ ከሀገር ማባረር መጀመሩን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በዚያ የሚኖሩትስ ምን ይላሉ? አስገባቸውን በየቤቱ ለሊት ነው የሚገቡት፣ በእጅ ይገባሉ። እኔ እዚህ ሀገር ብዙ ጊዜ ቆይቻለሁ። ጋንስ የመጀመሪያ ነው። ይህን ነገር ሲያዩ ማ ነው እንደዚህ አይነት ተፍትሽና እንደዚህ አይነት እንትና ይቻላቸ አሰሳት በጣም በጣም ከባድ ና በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በሙስና ተወንጅለው እስር ላይ የሚገኙት የሳውዲው ልዑል ማተ ቢን አብዱላህ በቢሊዮን ዶላር የተገመተ ገንዘብ የስምምነት ክፍያ መለቀቃቸውን የሳውዲ አረቢያ ባለሥልጣናት አስታወቁ። በአንድ ወቅት ግንባር ቀደሞ የአልጋ ወራሽ ተደርገው ይታዩ የነበሩትና የሀገሪቱ ልዩ ብሔራዊ ጦር አዛዥ የነበሩት የሟቹ ንጉስ አብደላ ልጅ ከ20 ቀናት በላይ እስር በኋላ ነው በትናንትና እለት ከእስር የተለቀቁት። ልዑሉ በከፊል የ ሰላሳ ሁለት ዓመቱ ልዑል አልጋ ወራሽ ቢን ሳልማን የሀገሪቱን ስልጣን ጠቅሎ የመያዝ አቅም ለማጠናከር የታለመ ጭምር ተደርጎ በተወሰደ መጠነ ሰፊ የሙስና ምርመራ ሳቢያ ከታሰሩ በርካታ ልዑላን ሚኒስትሮችና ታዋቂ የንግድ ሰዎች አንደኛው ናቸው። ልዑል አብደላ ከመንግሥት ጋር የሚደረግ የስራ ተቋራጭ ለገዛ ድርጅታቸው መስጠትና የሌሉ ሰዎችን በሐሰት እንደተቀጠሩ አድርጎ ማቅረብ የሚሉትን ጨምሮ የገንዘብ ምዝበራ ፈጽመዋል የሚሉ ወንጀሎች ነው የተከሰሱት። በሌላው ግን የተባበሩት መንግስታት ድርጅት የጦር ወንጀል ችሎት በስድስት የቀድሞ የቦስኒያና የክሮሺያ የፖለቲካና የጦር መሪዎችን ጉዳይ በመስማት ላይ ሳለ ከተከሳሾቹ አንዱ በችሎቱ ውስጥ ሳሉ መርዝ በመጠጣታቸው ስነ ሥርዓቱ ለአፍታ ቢቋረጥም ቀደም ሲል ላይ ያሳለፈውን ብይን ግን አጽንቷል። የሆኖቹ ተከሳሽ በቦስኒያ ሙስሊሞችን የዘር ማጥፋት ወንጀል ፈጽመዋል በሚል ተከሰው እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም የተፈረደባቸው ነበሩ። እንደ አውሮፓውያን የዘመን አቆጣጠር በ1993 ዓ ም የተቋቋመው ዓለም አቀፉ የጦር ወንጀለኞች ችሎት በዛሬው ዕለት የሰጠው ፍርድ በቀድሞ ዩጎስላቪያ የጦር ወንጀል ተከሳሾች ላይ ጉዳት ከተመለከተው የመጨረሻው መሆኑ ታውቋል። ችሎቱ በያዝ ነው የአውሮፓውያኑ 2017 ዓ ም መጨረሻ ስራውን ጨርሶ እንደሚዘጋም ይጠበቃል። ሰሜን ኮሪያ አዲስ አህጉር ተሻግሮ ተወንጫፊ ሚስል ለሙከራ ተኩሳለች። ፒዮንግያንግ ካለፈው መስከረም ወር ወዲህ ለመጀመሪያ ጊዜ የተኮሰችው ሚስል የዩናይትድ ስቴትስ ውስጥ ማናቸውም ስፍራ ሊደርስ የሚችል ነው ስትል ማወጇ ውጥረቱን አባብሶታል። ዛሬ ረቡ የሰሜን ኮሪያ ቴሌቪዥን ባስተላለፈው ዜና ጥቅስ አዲሱ አህጉር ተሻጋሪ ሚስል ህዋ ሶንግ 15 የኮሪያ ሰራተኞች ፓርቲ ባደረገው ስትራቴጂካዊና ፖለቲካዊ ውሳኔ መሰረት ሙከራው በስኬት ተከናውኗል ብሏል። አድማጮች፣ ለምሽቱ ያሉን የጋቢና ዜናዎች እነዚሁ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ እግዚአብሔር እና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። በኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርስቲዎችና መደበኛ ትምህርት ቤቶች የመማር ማስተማር ሂደት መስተጓጎሉንና ትምህርት ቤቶችን መዘጋታቸውን ተማሪዎች ለአሜሪካ ድምፅ ሬዲዮ ገለጹ። ተማሪዎቹ ትምህርት ለመዘጋቱ የሚጠቅሷቸው ምክንያቶች የተለያዩ ሲሆኑ የጅማ ዩኒቨርሲቲ ተማሪዎች ትምህርት ሚኒስቴር በቅርቡ ካወጣው የብቃት ማረጋገጫ የመውጫ ፈተናን በመቃወም ነው። በሐሮማያ ዩኒቨርሲቲ ደግሞ በኢትዮጵያ ሶማሌ ክልል ልዩ ፖሊስ እየተወሰደ ነው ያሉት እርምጃ እንዲቆምና መከላከያ ፖሊስ ከዩኒቨርሲቲው ቅጥር ግቢ ይውጣ በሚል ተቃውሞ ከትናንት ጀምሮ ግቢውን ለቀው እየወጡ እንደሆነ ተናግረዋል። በቄሌም ወለጋ ዞን ደምቢዶሎ ከተማ እንደዚሁ ትምህርት ለ15 ቀናት እንደተቋረጠ ተማሪዎቹ ተናግረዋል። በምስራቅ ሐረርጌ ጉርሱም ወረዳ ውስጥ በሶማሌ ክልል ልዩ ፖሊስ ሕይወቱ ጠፍቷል በሚል በተቃወሙ ወጣቶችና በመንግሥት ታጣቂዎች መካከል በተፈጠረ ግጭት የሰው ሕይወት መጥፋቱንም ተናግረዋል። ሁሉንም አጠናቅራ ጽዮን ግርማ ዝርዝሩን ይዛለች። ኦሮሚያ አልተረጋጋችም። ይህ ደግሞ ተማሪው ተረጋግቶ መማር እንዳይችል አውቆታል ይላሉ። ከትላንት ጀምሮ ከሐረማያ ዩኒቨርሲቲ ግቢ ውስጥ ትምህርት እያቋረጡ በመውጣት ላይ መሆናቸውን የሚናገሩ ተማሪዎች፣ አንድ ስሙን መጥቀስ ያልፈለገ የዩኒቨርሲቲው ተማሪ ተማሪዎቹ ግቢውን ለቀው ለመውጣት ያበቃቸውን ምክንያት ይናገራል። ግቢው ከገባን ወዲህ ጀምረን ማለት ነው ተቃውሞ ነበር። ጥያቄ ነበር። ያ ጥያቄ አልተመለስንም። ምንድነው ጥያቄው? ምንድነው ድንበራችን ይከበርልን፣ እየጠፋ ያለው የሰው ህይወት ይቆም፣ መከላከያ ሰራዊት ከግባችን ይውጡልን። መሳሪያ ይዞ የምንማርበት አካባቢ እየዞሩ እኛ መማር አንችልም። እየተደበደብ መማር አንችልም። ወይ እኛ እንውጣ፣ ወይ ሰራዊቱ ይውጣልን። በምን ጥያቄ ላይ ድርድር ነበር፣ ስብሰባ ነበር። ምንም መልስ አላገኘንም። እንግዲህ ያው ተማሪ ሁሉም ወጥተዋል። ይሄ ነው ይህ ተማሪ እንደሚለው የጥያቄው መነሻ በኢትዮጵያ ሶማሌ ልዩ ፖሊስ አማካኝነት እየተፈጸመ ነው ያሉት ግድያ እንዲቆም የሚጠይቅ እንደሆነ ገልጾ ከዚህ ቀደም ተመሳሳይ ጥያቄ ተነስቶ ጉዳዩን የሀገር ሽማግሌዎች ገብተውበት ነገሮች እንደሚረጋጉ እንደተነገራቸው ይገልጻል። ነገር ግን ግድያዎች ቆመው ነገሮች ከመሻሻል ይልቅ እንደባሰበት እና እንዲያውም ግቢው በመከላከያ ፖሊስ መጠበቁ ጥያቄውን ማባባሱን ይገልጻል። በድጋሚ የተቀሰቀሰው ጥያቄ የኦሮሞ ተማሪዎች ብቻ አለመሆኑን ግቢውን ለቀው እየወጡ ያሉትም ሁሉም ተማሪዎች መሆናቸውን ይናገራል። የኦሮሞ ልጆች የጠየቁ ጥያቄ ጥያቄያችን ነው። መልሱ ካልተገኘ እኛም ከነሱ ጋር እንጋራለን እነሱ የሚሆኑትን እኛም አለንበት። ምን ጥያቄ ነበር? ከሌላ ብሄረሰብ ማለት ነው። ከዛ እኛ ልንወጣ ስንል እኛም አንቃረም፣ ከእናንተ አንለያየናል፣ አንድ ነን ብሎ ከእኛ ጋር በሌላ ዩኒቨርሲቲዎች በአሁኑ ሰዓት ያለው ሌላው ተቃውሞ ከቀጣዩ ማለትም 2011 ጀምሮ ተመራቂ የመጀመሪያ ዲግሪ ተማሪዎች የመውጫ ፈተና ወይም ኤግዚት ኤግዛም እንዲወስዱ የሚያስገድደውን መመሪያ ተቃውሞው ነው። የሐረማ ዩኒቨርሲቲው ተቃውሞ ተማሪ ይህን በተመለከተ ጠይቄው ነበር። ምንም እኛ ሲወሲ ምናምን የእውቀት መለኪያ ነው፣ ግን ለተማሪ ከፍሬሽማን ጀምሮ መናገር ያለበት ነገር ነው። ግን እኛ እሱን የሰው እያለፈ ያለው እያለቀ ያለው ጥያቄያችን ነው። ተመራ የሰው ህይወት መጥፋት ይቁምልን፣ በቃ መፍታችን ይከበርልን፣ የሰው ህይወት የሚያጠፋ አካል ይጠየቅልን፣ ይቆም ሰላም ሲሎመር እሱን እንቀጥልበታለን ብለን ያ ያነጋገርኳቸው ሁለት የጅማ ዩኒቨርሲቲ ተማሪዎች ግን በዚህ ምክንያት ተማሪዎቹ ትምህርት አቁመው አብዛኛው ተማሪ ከግቢ ውጭ፣ ሌላው ተማሪ ደግሞ ግቢ ውስጥ ሆነው ትምህርት ተቋርጧል ይላሉ። አንድ ተማሪ ቀድሞ ሳይነገረው ትምህርት ከጀመረ በኋላ ወይም ደግሞ ሊያጠናቀቅ ሲል እንዴት መመሪያ ይወጣል? የወጣ መመሪያስ እንዴት ወደ ኋላ ሄዶ ይሰራል? ብለው ይጠይቃሉ። አንድ ስሙን መጥቀስ ያልፈለገ የጅማ ዩኒቨርሲቲ ተማሪ እስካሁን የሚገኘው ከዩኒቨርሲቲ ውጪ በሰው መኖሪያ ቤት ተጠግቶ መሆኑን በመግለጽ ስለ ሁኔታው ያስረዳል። እዚህ ግቢ የተፈጠረ የኤግዚት ኤግዛም ተቃውሞ ነበረ። ከባለፈው ሳምንት ጀምሮ ትምህርታችን እየተማረን ጥያቄያችን እየጠየቀን ነበረ። ከጥያቄያችን ተገቢ ምላሽ የሚሰጠን አካል አጣን። ትምህርታችንን ለመቋረጥ ተገድደናል። ትምህርታችን ከባለፈው ሳምንት ጀምሮ ክላስ አልገባንም። በቃ እየተቸገረን ነው። አሁን ለሶስት ቀን ውጭ ነው ያለ ነው። ግቢ መግባት አይቻልም። በጣም እየተቸገረን ነው ግቢ መውጣት እንጂ መግባት አይቻልም። ኤግዚት ኤግዛሙ አሁን ከሚገቡ ተማሪዎች ቢጀመር ጥሩ ነው ብለን ከፍቅሬ ለመሳ ጋር ውይይት አድርገን ነበረ። እሱ በቃ በሚ አስፈራረው ነበረ ግድ ትወስዳላችሁ ብሎ ከዛ ጥያቄያችን እሱ መልስ አልሰጠንም። ከዛ እኛም ትምህርት ከመቋረጥ በቃ ወስንን። ትምህርት አልጀመርንም እስካሁን። አሁን ዛሬ በጣም እየተቸገረ ነው ያለ ነው። ውጭ ግቢ ውጭ ማለት ነው። አንተ የስንተኛ አመት ተማሪ ነህ? በጅማ ዩኒቨርሲቲ ምንድነው የምትማረው? ሶስተኛ አመት ተማሪ ነኝ። የቴክኖሎጂ ተማሪ ነኝ። መጀመሪያ ግቢ ሲገባ ቢያውቅ ኖሮ ምንድን ነው ፈተና መውሰድ አንፈራም ነበረ። አሁን ነው የተነገረን፣ ፈተና አለ ብለው፣ አሁን ነው የተነገረን። ከዛ አሁን እኛ አሁን መፈተን የለም መጀመሪያ ሳትነግሩን፣ አሁን ሲነግሩን አላችሁ ብለን ነው እምቢ እያለን ያለ ነው። አሁን ነው የተነገረን። መቼ ነው የተነገራችሁ? ሲነገራችሁስ ምንድን ነው የተባላችሁት? የፈተና ሁኔታ በዝርዝር ተገልጾላችኋል? እንዴት እንደሚሰጥ ከተገለጸላችሁ ስ ምንድን የተባላችሁ? ፈተናው ፈተናው ሚኒስት- ትምህርት ሚኒስቴር ነው የሚያወጣው ከዚህ ከግቢ ስትመረቅ ነው የምትወስደው ፈተናው። ካላለፍክ አትመረቅም። ተመሪቀሃል ስራ ስራ ግን አትያዝም ነው የተባለው። ለዛ ነው እኛም ብ እያለን ያለ ነው። ትመረቃለህ፣ ግን ስራ መያዝ አትችሉም አሉ። ከዛ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ እንዲሁም አዎ ዲግሪ መሆን ቀርቶ አድቫንስ ዲፕሎማ ተብሎ ነው የምትመረቀው አሉ። ከዛ እኛም አስራ ሰባት አመት ተምረን በዲፕሎማ አንመረቅም ብለን ነው ተቋማችን እያሰማን ያለ ነው። ምን አሏችሁ? የትምህርት ቤቱ ኃላፊዎች የትምህርት ቤቱ ኃላፊዎች ምንም ካፌ ተዘግተዋል። ምንም ለጥያቄያችን ተገቢ ምላሽ አልሰጠንም። ካፌ ተዘግተዋል። ግቢ ውስጥ ያለው ላውንቺን ተዘግተዋል። ተማሪ በቃ ምግብ ለመብላት ውጭ ይወጣል። ወደ ግቢ መመለስ አይቻልም ውጭ እንዳለ ተማሪ ውጭ ነው ያለው ከተማ ውስጥ ነው ያለ ነው ሁሉም ተማሪ ነው የሁሉም ዲፓርትመንት አዎ ሁሉም ወጥተዋል ውጭ ነው ያለ ነው እቃችንን አሁን ወደ ቤታችን እንዳንሄድ እቃችን ውስጥ ነው ያለው ልብሳችን እንዳለ ውስጥ ነው ያለው እቃችንን ይሰጡን ወደ ሀገራችን እንዳለን ብለን ሁመራ ትወችድን ምንም እነሱም ጥያቄ ለጥያቄያችን ተገቢ ምላሽ ያልሰጠንም ውጭ ነው ያለ ነው ማለት እስካሁን አድማጮች ይህንን ትምህርት ሚኒስቴር አውጥቶታል የተባለውንና ለተማሪዎች ከዩኒቨርሲቲ ግቢ መውጣት ምክንያት ነው የተባለውን መመሪያ የመውጫ ፈተና ወይም ኤግዚት ኤግዛምን በተመለከተ የጅማ ዩኒቨርሲቲንም የትምህርት ሚኒስቴርንም የአመራር አካላት ለማግኘት ከፍተኛ ጥረት አድርገናል። ነገር ግን እስካሁን በጉዳዩ ላይ ምላሽ የሚሰጠን አካል አላገኘንም። በሌላ በኩል ከትምህርት ሚኒስቴር ለሀገሪቱ ዩኒቨርሲቲዎች በአጠቃላይ በደብዳቤ የተላለፈው መመሪያ እንደሚለው የከፍተኛ ትምህርት ተቋማት በልዩ የሙያ መስኮች በብቃት የሰለጠነ የስራ መሪ ወይም ተመራማሪ አዲስ እውቀት አፍላቂ ዜጋ ማፍራት እንዲችሉ ለትምህርት ጥራት ልዩ ትኩረት ተሰጥቶ እየተሰራ መሆኑን በመጥቀስ የከፍተኛ ትምህርትን ጥራት በተለይም የምሩቃንን ብቃትና ተወዳዳሪነት ለመረጋገጥ የተለያዩ ምዘናዎችን መስጠት በተለይም ተማሪዎች ትምህርታቸውን ካጠናቀቁ በኋላ በአጠቃላይ ምዘና መስጠት የምሩቃንን እውቀትና ክህሎት አመለካከት ለመመዘን የላቀ ሚና ስለሚጫወት ተመራቂ ተማሪዎች በራስ መተማመን እንዲያበቁ እንዲያበለጽጉ ያደርጋል። ስለዚህ ዚህ ዩኒቨርስቲ የሚሰጠውን ትምህርት ተከታትለው ያጠናቀቁ የቅድመ ምረቃ መርሃ ግብር እጩ ምሩቃን ከመመረቃቸው ቀድሞ አጠቃላይ ምዘና እንዲወስዱና ብቃታቸው እንዲረጋገጥ ይደረጋል። ለዚህም ተማሪዎች ከወዲሁ ቅድመ በቂ ዝግጅት እንዲያደርጉ ዩኒቨርስቲዎቹ ማህበረሰቡን በተመሳሳይ በአሰራሩ እንዲፈጽሙ በቂ ግንዛቤ እንዲያገኝ እንዲደረግ እናሳስባለን ይላል። ይህ በአቶ ሳሙኤል ክፍለ እስኪ የወጣ ደብዳቤ ነው። አቶ ሳሙኤልን ለማግኘት ከፍተኛ ጥረት አድርገናል፣ አልተሳካም። አድማጮች፣ በሌላ ዜና በቄለም ወለጋ ዞን በደምቢዶሎ ከተማ እንዲሁም ትምህርት ለ15 ቀናት እንደተቋረጠ ተማሪዎቹ ነግረውናል። በምስራቅ ሀረርጌ ጉርሱም ወረዳ ውስጥ ደግሞ በሶማሌ ክልል ልዩ ፖሊስ ህይወቱ ጠፍቷል በተባለ ተቃውሞ በወጣቶችና በመንግስት ታጣቂዎች መካከል በተፈጠረ ግጭት በዛሬ ሁለት የአራት ሰው ሰው ህይወት መጥፋቱና የ18 ሰው መቁሰሉን መረጃዎች ይጠቁማሉ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የሳውዲ አረቢያ መንግስት መኖሪያና የስራ ፈቃድ የሌላቸውን የውጭ ሀገር ዜጎች ማሰር ጀምሯል። ያለመኖሪያና ስራ ፈቃድ በሀገሪቱ የሚኖሩ ህገወጥ ስደተኞች እንዲወጡ የሚያዘውን የቀነ ገደብ ጊዜ በተደጋጋሚ ሲያራዝምም ቆይቷል። ከቀናቶች በፊት የሳውዲ መንግስት በሀገሪቱ የተገኙትን ህገወጥ የሚላቸውን ሁሉ በማሰር ላይ ይገኛል። በሪያድ የማህበረሰብ መሪ የሆኑት አቶ ሻውል ጌታሁን ኢትዮጵያውያኑን ለመርዳት የምንችልበት ጊዜ ላይ አይደለንም በማለት ገልጸውልናል። ኢትዮጵያውያኑስ በምን ሁኔታ ላይ ይገኛሉ? ጥቂቶቹን ማምሻውን አናግሬያለሁ። አበራ ይልማ በሳውዲ አረቢያ መዲና ከተማ መኖር ከጀመረ አስር አመት እንደሆነ የስራ ፈቃድ ቢኖረውም ያለው ሁኔታ ግን እንደሚያሳስበው ነው የሚናገረው። ያለንበት ሁኔታ ብዙም ጥሩ አለት ነው ሲሆናል። በአሁኑ ሰዓት ስራ የለም። ረፍት ላይ ነው። እያያዙ ነው። ረብሻም ትንሽም አለ። ከመንግስቶች ከመንግስት ጋር እርስ በራሳቸው አለመስማማት ከዛ ያው ደግሞ ህዝብን ለማውጣት የሚያደርጉ ተረበርብ ነው። በእርግጥ አይታችኋል እናንተ ሰዎች ሲይዙ በትክክል አይተናል። ኢትዮጵያውያኖች ሲያዙ ነው ያያችሁት? ማንኛውም ዜጋ ኢትዮጵያ ብቻ ሳይሆን ማንኛውም ዜጋ የተያዘ መኖሪያ ፈቃድ የሌለው ማለት ነው። መኖሪያ ፈቃድ ያለው ሆኖም ይገባና እስር ቤት ይገባል። ከዛ ከፊል ከፊላቸው ማለት ወኪላቸው ማለት እነሱ ካልቀረቡላቸው የወደ ሀገር ቤት ተሸኛቸዋል። ሁሉንም ያስገባቸው በየቤቱ ለሊት ነው የሚገቡ በእጅ ይገባሉ። እኔ እዚህ ሀገር ብዙ ጊዜ ቆይቻለሁ። ቢያንስ የመጀመሪያ ነው ነገር ማለት ነው። እንደዚህ አይነት ተፍትሽ እና እንደዚህ አይነት እንትናዎች አላገኝ አሰሳት፣ በጣም በጣም ከባድ። ስንት ዓመት ነው አንተ ሳውዲ አረቢያ ከመጣ? አስር ዓመት መኖሪያ ፍቃድ ህጅ በማለ እጅ ይዥ መጥቻ አለኝ አለህ፣ ግን ፈርተህ አሁን ቁጭ ብለሀል። ቤት ውስጥ አትወጣም ከቤት አለ። አዎ ነው፣ ስራም የለም እንቅስቃሴ ምንም ነገር የለም። ግን ከጓደኞቼ ጋር አብሬ ነው የምኖረው እና እነሱም ብዙም ወረቀት የላቸውም። በፍራቻ ነው ነስጋ ከተገኘው ሄዳ ደሰናበታል ነው አገር ቤት መግባት እኮ ሰላም ነው። ሰላም እኮ ኢትዮጵያ የሚሄድ እኮ ሰላም ነው። ግን እዚህ ያለው ሁኔታ ምንም አይነት እምባሲው፣ ምንም አይነት እርዳታ ሊያደርግ አይችልም። ሰርቪስ ያሉት ሰዎች መጠየቅ አይችልም። ሰው እያለቀ ነው፣ ይሞታሉ። እና ይህ ነገር ልታደርሱልን ከሆነ ለኢትዮጵያ እምባሲ ሆነ ለኢትዮጵያ መንግስት፣ ይህ ነገር ካደረሳችሁልን ነገር በጣም በጣም በአሁኑ ሰዓት ሳውዲ አረቢያ የኢትዮጵያ ህዝብ በጣም ተጨቆኖ ነው። ለአመታት በሳውዲ በስራ ላይ ቆይቷል። ግርግሩ እስኪያልፍ በአንድ ቤት ተሰባስበው እንደተቀመጡ ሁኔታውም አስጊ እንደሆነ ይናገራል። ከልብ የሀገር ጉዳይ ከሆነ የምንወያይበት የዜጋ ጉዳይ ከሆነ የህዝብ የወገን ጉዳይ ከሆነ ማለት ነው፣ ጉዳዩ በጣም አሳሳቢ ነው። ሌላ ይቅር፣ ንጹህ አየር የምናገኘው ስመቸም በተስፋ እየኖረ ነው። እስር ቤት ነው። ምንም እንኳ ጥያቄ የሌላቸው ታሳሪዎች አሉ። ወረቀታቸውን፣ ፍርድ ቤት የማያይላቸው ደም እያለቀሱ የሚቀመጡ ስንት ወንድሞቻችን እህቶቻችን እስር ቤት ናቸው። እነዛን የሚጠይቃቸው ማነው? ወገናችን ማነው? መሪያችን ማነው? አስተዳዳሪያችን ነው። መጀመሪያ ጨለማዎች ያሉትኝ እንዴት ነው? ማን ነው የሚደርስላቸው እንዴት ስለው በቶሎ መሳፈር የሚችሉት ነው። እዚህ ያለው መቼም አንድ ጊዜ የተለመደ ስቃይ ነው። የታወቀ ነው። ምንም አዲስ ነገር ላይኖር ይችላል። የተለመደ ስቃይ ነው። ሞቱም፣ ስራቱም፣ ግርፋቱም፣ ድብደባውም በቃ ስራ መስራት ካቆማችሁ ምን ያህል ጊዜ ሆናችሁ? ስራ የለም፣ ስራ ጠፍቷል። በምን ስም ብቻ ነው ትንፉ እዚህ ሀገር እንደ ድሮውም አይደለም። ምናልባት ሴቶች ቢሰሩ ይሰራሉ። በትንሽ ሴቶችን ብዙ ግፍ እየደረሰባቸው ነው የሚሰጡ የታወቀ ነገር ነው። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ለዜጎቹ አልደረሰም ሲል ቅሬታ ያሰማል። ሌላው ስሙን መግለጽ ያልፈለገ ወጣት የፓኪስታን ኤምባሲ፣ ሱዳን ኤምባሲ ለደረሰባቸው ችግር በቀጥታ ይደርሱላቸዋል። የእኛ ግን ዝም ብለህ ኪድ ወደ ሀገር። ፓስፖርታችንን ቀሙ ሲባል ምንም ማድረግ አንችልም። ዝም ብለህ ኪድ፣ ኤምባሲ የለም። በጥቅሉ ባዶሽን፣ እንግዲህ ስንት ገንዘብ ጨፍጭፈሽ የመጣሽበትም ባዶሽ፣ እንዴት ወደ ሀገር ትመለሻለች? እና ስለ ኤምባሲ ጉዳይ ትኩረት ቢደረግበት። ብትያዙ ምንድን ነው የምታደርጉት? ያው ትንሽ ተስፋ ነገር ከዛማ ወደ ሀገራችን ሄዳለን። ያው ትንሽ መቼም ባዶ አይገባም ማለት የተወሰነ የምታስተካክል ነገር አለ። ልብስ ከትንሽ ነገር ጀምሮ ልብስ ተረትበሽ ምናምን እቃሽን ይዘሽ ቢያንስ ሰውዬው ሲያዝ በሆነ ሰበብ እንኳን እንባት የቀርቦ እቃውንና ንብረቱን ማውጣት አለበት። የሌላው ዜጋ የሚደረገው ነው የምነግርሽ፣ እውነታውን ያው ቢይዝኝ ኔ ሳይይዙኝ ማለት ቅድሚያ ነው ይወጣላቸዋለሁ። እነሱ የተወሰነ ነገር አስተካክዬ ራሴ ይወጣላቸዋለሁ። አስጠልጠናል እኮ አሁን ሀገሩ ለድሮ አደለም። ሰርተሽ እዚህ ሆነው ሰርተሽ እዚህ ሆነው ዋጋ የለው። በዚህም አክቶናል ማን ሀገር ሂዶ ግን መንቀሳቀስ ይሻላል። አቶ ሻውል ጌታሁን በሳውዲ አረቢያ ሪያድ የማህበረሰብ መሪ ናቸው። ኢትዮጵያውያኑ ያሉበት ሁኔታ ምን ይመስላል ስንል ጠይቀናቸው ነበር። ያው ብዙ ጊዜም ሰጥተው ወረዲ እኛም ማስታወቂያም ሰርተናል፣ ጠርተናል፣ ረድተናልም እና ከዚህ በኋላ ህጉ ራሱ ያወጡት አዋጅ አይደግፈንም አዋዡ ካቆመ በኋላ ህገወጥ የሆነን ሰው ማስጠለልም ይሁን ትራንስፖርት መስጠት ምን ማለት መተባበር በራሱ የአዋዡ አካል ነው። ስለዚህ በዚህ ሰዓት እኛ ምንም ማድረግ የምንችለው ሁኔታ ላይም አይደለንም ያለ ነው። ያኔ ለረጅም ጊዜ እየተራዘመ ሲቆይም ያው በኤምባሲያችንም ጥያቄ ነበረ በዚህ ሰዓት እንዲያድርጉልን የሚባልበት ሁኔታ ላይ አይደለንም ያለ ነው። እኛ ኤግዞስት አርገዋል እነሱም በጣም ረጅም ጊዜ እያራዘሙ ነው የቆዩት። በጥያቄውንም በፖዚቲቭ ሊመልሰውልን ነው የነበረው። አሁን ግን ኦልሬዲ አዋጁ ይከለክላል። ኦልሬዲ እንግዲህ ከሰማችሁት ብዙ ሰዎች ተይዘዋል። ኢትዮጵያውያን፣ አዎ እየተያዙ ነው ነው የሚባለው። እንግዲህ ያው አካባቢ አካባቢ አለ ይይዛሉ፣ እየያዙ ናቸው። እዛ አካባቢ አንዳንድ ኢንፎርሜሽኖችን ይጠይቃለን። በአብዛኛው ኢትዮጵያውያን የሚኖሩባቸው አካባቢዎች ላይ እየያዙ ነው እየያዙ እንደሆነ ነው አሁን ያለኝ መረጃ። በመቶ ሺዎች የሚቆጠሩ ያለመኖሪያ ፈቃድ በስራ ላይ የተሰማሩ ኢትዮጵያውያን በሳውዲ አረቢያ ይገኛሉ። በሳውዲ አረቢያ መንግስት ህገወጥ ተብለው የታሰሩት ዜጎች መቼ ወደ የሀገራቸው እንደሚሳፈሩ የተገለጠ ነገር የለም። በእስር ላይ የሚገኙት ኢትዮጵያውያን በምን ሁኔታ ላይ እንደሚገኙ ተጨማሪ ዘገባ ይዘን እንመለሳለን። ወንዞቻችን ብዙ አሉ። ቅርሶቻችን ተጠብቆ በጀግኖቻችን የጥቁር ሕዝብ ነፃነታችን ምስክራችን፣ አረንጓዴ ቢጫ ቀያችን፣ ሰንደቃችን፣ መለያችን፣ ክብራችን፣ ባርበኞቻችን፣ መግደዳችን እንግዳ ተቀባ ሕዝባችን፣ ባህላችን፣ የቡና ጠጡት ስርዓታችን፣ ተካፍለን መብላታችን፣ በሃይማኖት ባህላችን በአንድነት ማክበራችን፣ በደስታው ባዘናችን ያለው አብሮነታችን፣ በጃኖ በጥበብ ማጌጣችን፣ ማማራችን፣ እቺና እናታችን፣ ፍቅራችን፣ ደስታችን፣ ገነታችን፣ ምድራችን፣ እስብታችን፣ መገኛችን ቦታችን እናታችን፣ አለታችን። የጋቢና ጉዞ ይቀጥላል። ወደ መጨረሻው ዘገባችን ስናልፍ ቡሌ ሆራ ዩኒቨርሲቲ ይማሩ የነበሩ አንዳንድ የትግራይ ክልል ተወላጅ ተማሪዎች ብሔር ተኮር ወከባና ጥቃት እንደተፈጸመባቸው ተናገሩ። በወቅቱ የዩኒቨርሲቲው ፕሬዚዳንት የነበሩት ዶክተር አብዱልቃድር ሁሴን ግን ምንም አይነት ብሔር ተኮር ጥቃት በዩኒቨርሲቲ ቁጥር ግቢ ውስጥ እንዳልተፈጸመ ተናግረዋል። መለስካቸው አማሀ ዝርዝሩን ማምሻውን ከአዲስ አበባ አድርሶናል። በደቡብ ኢትዮጵያ፣ ኦሮሚያ ክልል ቡሌሆራ ዩኒቨርሲቲ ስንማር ነበር ያሉት ሁለት ተማሪዎች ብሔር ተኮር ወከባና ጥቃት ደርሶባቸው ግቢያቸውን ለቀው ወደ ትግራይ መመለሳቸውን ለቪኦኤ በስልክ አስታወቁ። ከመቀሌ ከተማ እንደ ደወሉ የሚናገሩት እነዚህ ተማሪዎች ለደህንነታችን ስለምንሰጋ ስማችን እንዲነሳ አንፈልግም ብለዋል። ሁለቱም የሦስተኛ ዓመት ተማሪዎች መሆናቸውንም ይናገራሉ። በጥቃቱ ምክንያት እንደ ሁለቱ የቡሌ ሆራ ዩኒቨርሲቲን ቅጽር ግቢ ለቀው መቀሌ የደረሱት የትግራይ ተወላጅ ተማሪዎች ወደ ስርሳ አካባቢ እንደሚሆኑ የሚገልጸው በመጀመሪያ ያናገርኩት ተማሪ ከሁለቱ ወራት በፊት በቡሌሆራ ዩኒቨርሲቲ ተፈጠረ የሚለውን ትዕይንት ነግሮኛል። በሀያ ስምንት አካባቢ ነው የገባ ነው መስከረም ከሶስት ቀን በኋላ ባንዲራ መስቀል ምናምን ተጀመረ። ባንዲራ ከተቀዳደዘ በኋላ ደግሞ ትንሽ ቆይተው ያው ወደ ብሔር ያተኮረ እንትን ጥላቻ አደረጉ ማለት ምን አደረጉ ማለት በቃ አሁን እኛ አብዛኛው ጊዜ ወጥቶ ይጨፍራሉ። ወያኔ ዳውን የተመሳሰለ ስሎጋን አላቸው። እስኪ ንገረኝ፣ ምን ምን ነው የሚሉት እነሱ? ወያኔ ዳውን ይላሉ። ሌላ ወያንዳውን ከዛ ደግሞ ያ የፕሬዚደንቱ አብድልቃደር ተስፋ የሚባሉ እዛ ፕሬዚደንት እዛ ግቢ ውስጥ የሚሰሩ አካላት እና ይሄ መንግስት በቃ ኦፖዝ የሚያደርግ ነው። አሁን ጥያቄያቸው በሲኦቲ በካፌ በምናምን አስመስለው ውስጥ ለውስጥ ግን በቃ ሌላ ነው። በትግራይ ህዝብና በትግራይ ተወላጅ ወይም ተማሪ እያተኮረ ቅላቻ ነው ያላቸው። በቃ በተማሪም በስፋትም እንደሚታይ ማለት ነው። ኢንዲቪዥዋሊ የትግራይ ተማሪ ሲያልፍ በቃ በማይሆን አይን እያዩ ዶርምም እየገቡ ምናምን በጣም ያስቸግራል። ገብተው እናንተን ብቻ ነው የሚመቷችሁ የሚደበድቧችሁ ወይም የሚሰርቧችሁ ወይም በተለይ አመለካከት የሚያዩአችሁ እናንተም ብቻ ነው ወይስ ሌሎችንም ነው? አሁን ዛቻው ማለት ነው ዛቻው አብዛኛው አሁን እንደ ግቢ ነው እንትን የሚሉት ሲወጡም የሚናገሩት ትግራይ ዳውን፣ ወያኔ ዳውን ቢሉም እንደ ማፈራሪያ ግን በሁሉ ግቢ ተማሪ ነው የሚፈራው። ግን አብዛኛው ጊዜ ማታ ብቻን ከተገኘ የትግራይ ክልል ተማሪ ከሆንክ አስበርክኮ ምናምን መቶ ምናምን ብዙ ነገር ወያኔ ዳውን በል ብሎ ምናምን ብዙ ነገር ነው እንትን የሚሉት እና እኛ በቃ ልንፈናቀል የቻል ነው። አላስፈላጊ የሆኑ ድርጊቶች እየተደረገ ማለት ሴቶች ተማሪዎችም እየተደፈሩ ስለሆነ ሴቶች ተማሪዎች ተደፍረዋል። የተደፈሩ ሴቶች ተማሪዎች አሉ እና ብዙ ነገር ግፍ ይደርሳቸዋል። ሴቶች ዶርም እየገቡ ብዙ ነገር የሚያደርጉ ወንዶች አሉ እና ያልተገባ እንትኖች የሚያሳያሉ የግንባታ ስራ አመራር ወይንም ኮንስትራክሽን ማኔጅመንት የሶስተኛ ዓመት ተማሪ የነገረኝ ታሪክም ተመሳሳይ ነው። በ28 መስከረም ገብተን እስካሁን ትምህርት አልነበረም። ከዛ እንትን ተጀመረ ብጥብጡ ተጀመረ። ባንዲራ ምናምን መቅደድ ጀመሩ። ከዛ ቆይቶ ደግሞ ወደ ነፍስ ማጥፋት ይመጣል ና ብለን ሰግተን ወጥተናል። ባንዲራ ከመቅደድ ባለፈ ምን ነው የተደረገው? እናንተ በእናንተ ላይ የደረሰ ነገር ምንድን? በቃ የትግራይ ተወላጅ ተማሪ ከሆነ ከታወቀ የሆነ ምልክት ምናምን ካለው ፌስቡክ ላይ ማታ መውጣት አችልም ላይብረሪ ማምሸት አችልም። ካፌ ላይ ወጥ ምናምን ይደፍባል። በቃ እንትኑ ስርዓቱ ያለ አመራር ትግሬ ስለሆነ ትግሬ ተማሪ የትግራይ ተማሪ ከዩኒቨርሲቲ ማጥፋት ምናምን የሚል እንትን አላቸው። የቀድሞው የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ዶክተር አብዱል ቃድር ሁሴን በዩኒቨርሲቲ ውስጥ የተቃውሞ እንቅስቃሴ እንደነበረ አያስተባብሉም። ይሁንና የተማሪዎቹ የተቃውሞ እንቅስቃሴ መሰረት ሁለት ዋና ዋና ጥያቄዎች መሆናቸውን ያስረዳሉ። በእርግጥ የነበረው ሁኔታ ምንድን ነው? በተለይ በዚህ በኢትዮ ሶማሌ እና በኦሮሚያ ክልል ድንበር በነበሩት ችግሮች ምክንያት እዚህ የጂጂጋ ዩኒቨርሲቲና ኢትዮጵያ ሶማሌ ዩኒቨርስቲ ውስጥ ተመድበው የነበሩ ተማሪዎች ከዛ ወደዛ አዲሶችም ወደዛ እንዳይሄዱ፣ ነባሮችም ከዛ ወጥቶ ወደ ሌሎች ዩኒቨርሲቲዎች ምደባ እስኪሰጣቸው ድረስ እኛ ትምህርት ማማር አንፈልግም የሚል የተማሪ እንቅስቃሴ ነው በግቢ ውስጥ የነበረው። እንግዲህ ይህ ጥያቄ እየበረታ ከመጣ በኋላ የክልሉ መንግስት እና መሪው ድርጅቱ በጉዳዩ ላይ ከፍተኛ ውይይት ካደረገና የአቋም መግለጫ ከያዘ በኋላ እውነትም ይዞ አካባቢ ያለው ነገር ለልጆቹ ዳይነትም አግባብ አይደለምና ልጆቹ ወደ ሌሎች ዩኒቨርሲቲዎች እንድመደቡ በአስቀምጠ አቅጣጫ መሰረት የትምህርት ሚኒስቴርም ልጆቹን ባያ ሌሎች ዩኒቨርሲቲዎች እንድመደቡ አድርጓል። መሰረታዊ ጥያቄ መነሻ ይሄ ነው የነበረው እና ከዚህ ጋር ተያይዞ ሌላው በተለይ ወደ ስድስት መቶ ሺህ በላይ የሚሆን የኦሮሞ ሕዝብ ከኢትዮጵያ ሶማሌ የተፈናቀለበት ሁኔታ ስለነበረ ይሄ ነገር አግባብ አይደለም፣ ይሄን የሚያደርጉ ሰዎች በሕግ መጠየቅ አለባቸው የሚል ተማሪ እንቅስቃሴ ነው የነበረው። የተቃውሞው እንቅስቃሴ ግን ብሔር ተኮር የጥቃትና የወከባ ድርጊቶችን የጨመረ ነው የሚለውን ዶክተር አብዱል ቃድር ሁሴን አጥብቀው ያስተባብላሉ። በመሰረቱ ትክክለኛውን ነገር ነው ማናገር ያለብንና አንዳችም ነገር ብሔሪን ታርጌት አደረገ ተማሪን ነጥሎ ታርጌት አደረገ እንቅስቃሴ እኔ እስከ ነበርኩባት ድረስ ይህ እስከ አምስት ድረስ ማለት ነው፣ በአምስት ሶስተኛ ውር ድረስ ማለት ነው። አንደኛ በግቢ ውስጥ በነበረው ሰልፍ ስጋት ፊል እያደረጉ ከግቢ ሲወጡ የነበሩ ተማሪዎች የትግራይ ልጆች ብቻ አይደሉ፣ ሌሎችም ከግቢ ወጥቶ እስከ አዋሳ እስከ ዲላ ሄዶ ሁኔታዎች ስቴቢላይዝ በሚሆኑበት ጊዜ ጠብቀን እንመለሳለን ብለው የወጡ ተማሪዎችም ሌሎች አሉ። ስለዚህ ልያዝ የሚገባው ነገር እኔ እስከነበርኩበትም ጊዜ ድረስ ምንም አይነት ብሄሪን ታርጌት አደረገ በትግራይ ልጆች ላይ ጥቃት ለማድረስ የተሞከረ ጥቃት አልነበረም። በወቅቱም በዛ መልኩም የተዘገበ ወይም ሪፖርት የተደረገ ኢንፎርሜሽን አልነበረም ለማለት ፈልጌ ነው እና በዚህ መልኩ ሊቸበት ይገባል። እንደውም ከዚያ ማለፍ ብሎ በሴት ተማሪዎች ላይ የወሲብ ጥቃት ደርሶባቸዋል ብለው የነገሩኝም ነበሩ። የትኞቹ ሴት ሴት ተማሪዎች? ይህ በትግራይ ሴት ተማሪዎች ላይ እንግዲህ እኔ እንደነገርኩ በግቢ ውስጥ በነበርኩበት ሰዓት እኛ በዩኒቨርሲቲው በነበር ሊደርሽፕ በተለይ ዜሮ ቶሌራንስ አለን ባይዜ በላ አመራራችን ላይ በሴት ተማሪዎች ላይ በሚደርሱ ጥቃቶች ማለት ነው። እንኳን ተማሪ በተማሪ ቅሪና መምህር አስተማ ተማሪን ትንኮሳ ያደረግበትን ቶታል ዴስሚሳል ነው የምንሰጠው ስለዚህ እስከነበርኩበት ድረስ በሴት ትግራይ ሴት ተማሪዎችና ተነጥሎ የጾታ ትንኮሳ ደርሶባቸዋል የሚልም ዘገባም ሪፖርትም አልደረሰኝም። እንግዲህ እኔ ከንቴ ነው እየሰማዋል አልነውት ማለት ነው እስከነበርኩበት ጊዜ ድረስ የነበሩ ኢንፎርሜሽኖች እነዚህ ነው። ዶክተር አብዱልቃድር ሁሴን በአሁኑ ወቅት ከቡሌ ሆራ ዩኒቨርሲቲ ፕሬዚዳንትነት የኃላፊነት ወንበራቸው በገዛ ፈቃዳቸው መነሳታቸውን ገልጸውልኛል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል ሄኖክ ልክ ነው ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን በተለይ በተለያዩ ዩኒቨርሲቲዎች የምትገኙ ተማሪዎች ያላችሁበት ትምህርት ቤት ውስጥ የመማር ማስተማር ሂደቱ ቀጥሏል፣ ተቋርጧል? ያለው ሁኔታ ምን ይመስላል? ፌስቡክ አትፈ ማሪክ ላይ አስተያየቶቻቸውን ላኩልን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋው ና ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ ሲያቀነባብርልን የቆየው ፋሲል ገበየሁ ነው። ከጋቢና ዲጄ ዲጄ ፋሱ ጋር በመሆን እንሰናበታለን። መልካም ምሽት